ደቡብ አፍሪቃ ምርጫ አከናውናለች። በምርጫው ገዢው ፓርቲ ቀንቶታል። 72 በመቶ ደቡብ አፍሪቃውያን በምርጫው ይሳተፋሉ ተብሎ ተጠብቆ፣ ለምርጫ የወጡት ግን 65 በመቶ ብቻ ናቸው። ደቡብ አፍሪቃ ረቡዕ ሚያዝያ 30 ቀን 2011 ዓ ም ባከናወነችው ሀገር አቀፍ ምርጫ ምንም እንኳን ላለፉት 25 ዓመታት ተወዳጅነቱ እያሽቆለቆለ ቢሄድም አንጋፋው የአፍሪቃ ብሔራዊ ምክር ቤት ፓርቲ በእንግሊዝኛ ምጻሩ ኤንሲ አሸናፊ መሆን ችሏል። እንደ ጎርጎሪዮስ አቆጣጠር በ1994 ዓ.ም በደቡብ አፍሪቃ የዘር መድሎ ስርዓት ከተወገደ አንስቶ በተከናወኑ የደቡብ አፍሪቃ ስድስት ምርጫዎች ውስጥ ዘንድሮ ኤንሲ ያስመዘገበው ውጤት ዝቅተኛው ነው ተብሏል። የአፍሪቃ ብሔራዊ ምክር ቤት ኤንሲ ላለፉት ላለፉት 25 ዓመታት በደቡብ አፍሪቃ ገዢ ፓርቲ ሆኖ ስልጣኑን እንደተቆጣጠረ ቆይቷል። ሆኖም ፓርቲው ቀደም ሲል በተለይ ለጥቁር አፍሪቃውያን የሰጣቸው ተስፋዎች በአብዛኛው ስኬታማ ሳይሆኑ መክነው ቀርቷል። መጠነ ሰፊ ሙስናና አወዛጋቢ የመሬት ፖሊሲ ገዢው የደቡብ አፍሪቃ ፓርቲ በብርቱ የሚወቀስበት ጉዳይ ነው። የደቡብ አፍሪቃ የፖለቲካ ተንታኙ ማኮሲኒ ምግትዋ እንደሚሉት ከሆነ ግን ገዢው የአፍሪቃ ብሔራዊ ምክር ቤት ኤንሲ የምራጮችን ልብ ለመያዝ እንቅስቃሴ የጀመረው አስቀድሞ ነው። ሰዎች የሚሰሩላቸውና የሚሹት መልእክቱን ቀረብ ብላችሁ ተመልከቱ። እስከ ቅርብ ጊዜ ድረስ የኤንሲ ዋነኛ ችግሩ ሙስና ሆኖ ቆይቷል። ኤንሲ ፕሬዝዳንቱን መርጧል፣ መሪውን መርጧል። የመረጠው ደግሞ ስለ ጸረ ሙስና የሚያወራ ብቻ ሳይሆን የሚታዩ ነገሮችን የሰራ እናም ደቡብ አፍሪካውያን ምራጮች ይህን የገዢውን ፓርቲ ዘመቻ ትኩረት ይሰጡታል ባይ ናቸው። የፖለቲካ ተንታኙም ደቡብ አፍሪካውያን በየምርጫ የሚደረጉ ቃል ኪዳኖች ተግባራዊ ባለመሆናቸው ምራጮች ብዙውን ጊዜ የውጭ ዜጎች ላይ ቁጭታቸውን ሲወጡ ይስቷላል። በዲ ደብልዩ ዶይቸ ቬለ የአፍሪቃ ክፍል ባልደረባ ደቡብ አፍሪቃዊቷ ጋዜጠኛ ቤኒታ ፋናሲያን ተመራጮች ለተከፉ ደቡብ አፍሪቃውያን ጥያቄ እንደተለመደው መልስ የማይሰጡ ከሆነ ዳግም የውጭ አገራት ነዋሪዎች ተጎጂ ሊሆኑ ይችላሉ ስትል ስጋቷን ለዲደብሊው አምሃሪ ገልጣለች። እንደሚመስለኝ መንግስት የዜጎቹን ፍላጎት ማሟላት የተሳነው እንደመሆኑ ደቡብ አፍሪቃውያን መንግስት ፍላጎታቸውን ማሟላት እንዲሳነው ያደረጉት መጤ የሚሏቸው ሰዎች ናቸው ብለው ሊወስዱ ይችላሉ። ተደጋጋሚ ሁከት ብጥብጥና ስርዓት አልበኝነትን ባስተናገደችው ደቡብ አፍሪቃ በዘንድሮ ምርጫ የአፍሪቃ ብሔራዊ ምክር ቤት ማሸነፉ ብዙም ሊያኮራራው የሚገባ አይመስልም። ደቡብ አፍሪቃውያን ለፓርቲው ያላቸው ፍላጎት ከማሽቆልቆሉ ጋር ተደምሮ የማኅበራዊ ፍትሕ ጥያቄያቸው ምላሽ ካላገኘ ዳግም ቀውስ ሊከሰት ይችላል እንደ ተንታኞቹ ገለጣም። በምርጫው ፕሬዝዳንት ሴሪል ራማፎሳ የሚመሩት ገዢው የአፍሪካ ብሔራዊ ምክር ቤትና መሙሲ ማይማኔ የሚመሩት የዋነኛው ተቃዋሚ ፓርቲ ዲሞክራሲያዊ ጥምረት በትናንትና ውጤት መሰረት 57ና 20 ከመቶ የምራጮች ድምፅ አግኝቷል። አርብ ዕለት 35 ትንንሽ ፓርቲዎች ለምርጫ ኮሚሽን ቅሬታቸውን አሰምቷል። በአንዳንድ ቦታዎች ከምርጫ ስርዓቱ ውጭ የሆኑ ጉዳዮች በመከሰታቸው ሂደቱ እንዲጣራ ጠይቋል። ምናልባትም ምርጫው ዳግም ሊካሄድ ይገባልም ባይ ናቸው። የደቡብ አፍሪቃ የምርጫ ኮሚሽን ምሶቶ ሞይፒያ ደቡብ አፍሪቃውያንን በምርጫው ያወዛገበው የምርጫ መለያ የጣት ቀለም የሚለቅ ነው፣ ፈጽሞ የማይለቅ ነው የሚለውን ቅሬታ ከእውነት የራቀ ብለውታል። ቅሬታዎች አልቀረቡልንም ብለን አንክድም። ነገሩን ግልጽ ለማድረግ ሞክረናል። ይህ ጣት ላይ የሚቀባው ኬሚካል ለየት ያለ ነው። ከምን ከምን ተቀምሞ እንደተሰራ አንናገርም፣ ሚስጥር ነው። ምክንያቱም ከምን እንደተሰራ ካወክ፣ ቀለሙ ጣት ላይ ምን እንደሚያቆየውና ምን ሊያጠፋው እንደሚችል ታውቃለህ። የጣት ቀለሙን የሚያጠፋ ነገር የለም ማለት አልችልም። ያ ግን በዚህ ምርጫ ተካሂዷል እያልኩ አይደለም። እኔ የምላችሁ ቀለሙን ከጣት ላይ መቼም ፈጽሞ ማጥፋት አይቻልም የሚለውም ከእውነት የራቀ ፈጠራ እንደሆነ ነው። እስኪ ፍትሐዊ እንሁን። ቀለሙን ማስለቀቅ ስለተቻለ ብቻ ምርጫው ፍትሐዊ አይደለም ማለት አይደለም። ይሄ እጅግ ከእውነት የራቀ ነው። በኔልሰን ማንዴላ የመሪነት ዘመን በርካታ ደቡብ አፍሪካውያንን በተስፋ ያነቃቃው አንጋፋው የአፍሪቃ ብሔራዊ ምክር ቤት ፓርቲ ኤኤንሲ በዘመኑ የምርጫ ውዝግብ ብቻ ሳይሆን የፓርቲው ሕልውናን የሚፈታትኑ ተግዳሮቶችን አልፎ ዛሬ ላይ ደርሷል። ፓርቲው በብርቱ በሚተችበት የሙስና ጉዳይ የፓርቲው የቀድሞ መሪና የአገሪቱ የያኔ ፕሬዝዳንት ጄኮብ ዙማ ስልጣናቸውን እስከ መልቀቅ ደርሷል። አሁን የቀረበው የምርጫ ውዝግብ የምርጫ ኮሚሽን እንደሚለው ከሐሰት የራቀ ሆኖ አንጋፋው ፓርቲ ከደቡብ አፍሪቃን ጋር የሚያስታርቀውን እድል ዳግም ያገኝ አሊያም ደቡብ አፍሪቃ በምርጫ ውዝግብ ትናት አለየለትም።